ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በሀገራችን ዘላቂ ሰላም እንዲረጋገጥ ዋስትና ያለው ዴሞክራሲ እንዲሰፍን ለማድረግ የመፍትሄው አካል መሆን አስፈላጊ ነው ብዬ ስላመንኩኝ ነው። የስልጣን መልቀቂያ ጥያቄ ያቀረቡት የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ለምንድን ነው የስራ መልቀቂያ ደብዳቤያቸውን ደብዳቤ ማቅረባቸውን በኢትዮጵያ ህዝብ መናገር ያፈልገል ለምን አንደኛውን ምክር ቤቱ ከወሰነ በኋላ ወደ ፓርላማ ቀርቦ ጉዳያቸው ፓርላማ ወዲያውኑ ተሰብስበው አይቶ ወዲያውኑ ጥያቄያቸውን ተቀብለው ሌላ ጠቅላይ ሚኒስትር ወዲያውኑ መርጠው የተረጋጋ አይነች ንክር እንዲኖር ለማድረግ ለምን አልተሞከረ የሚለው ጥያቄ ገልጻለ። አቶ ሙልጌታ አረጋዊ ናቸው፣ የህግ ጉዳዮች ተንታኝ። የዚህንም ዝርዝር በሁለተኛው ግማሽ ክፍለ ጊዜ እናቀርባለን። የምሽቱ ዜናችን ዘገባዎቻችንም በተለይ በአሁኑ በኢትዮጵያ ወቅታዊ ጉዳይ ላይ ያነጣጠሩ ይሆናሉ። በአቶ ኃይለማርያም የስራ መልቀቂያ ጥያቄ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር አንድ ባለስልጣንም አስተያየት ሰጥተዋል። በደቡብ አፍሪካ ሲሪል ራማፎሳ በጄኮብ ዙማ ምትክ ተተክቶ ፕሬዚዳንት ሆኑ፣ የዚምባብዌው ታዋቂ ታጋይ ቻንግራይ አረፉ የሚሉ ዋና ዋና ዜናችን ናቸው የተቃዋሚ ፓርቲ መሪዎችን ምላሽ ይዘናል። በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን መልቀቅ ጉዳይ ላይ ጤና አስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ የካቲት ስምንት ሁለት ሺ አስር ዓመተ ምህረት አስተናጋጆች አሉላ ከበደና አዲሱ አበበ፣ ፕሮግራሙን የሚመራልን ንጉሱ ታምሬ፣ የስርጭት መሀንዲሱ ኦልድሪን ነው። በቅድሚያም የሰዓቱን የዓለም ዜና የኢትዮጵያ የጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ያቀረቡ። ስልጣኔን በገዛ ፈቃዴና ፍላጎቴ ነው የምለቀው ያሉት አቶ ኃይለ ማርያም ምክንያቱንም ትገልጡ በአገሪቱ ለተከሰተው ችግርና የፖለቲካ አለመረጋጋት የተያዘውን ጥረት ለማገዝና የመፍትሄው አካል መሆን ስለፈለግኩ እንደሆነ እንፈ ስለፈለግኩ ነው ብለዋል። አይቶ ኃይል ማርያም ዛሬ በሰጡት መግለጫ መልቀቂያቸውን ለኢፊዴሪ የህዝብ ተወካዮች ምክር ቤት ማስገባታቸውንና ምክር ቤቱም ጥያቄያቸውን ይቀበላል ብለው እንደሚያምኑ ተናግረዋል። የኢህአደግ ከደኢህዴን ሊቀመንበርነት ለመነሳት ለንቅናቄው ስራ አስፈጻሚ ኮሚቴ ጥያቄ አቅርበው እንደተቀበላቸውና ይህም ለማዕከላዊ ኮሚቴ ቅርቦ ይጸድቃል ብለው እንደሚጠብቁ ተናግረዋል። ከኢህአደግ ሊቀመንበርነት ለመነሳትም ለግንባሩ ምክር ቤት መልቀቂያ ማስገባታቸው ታውቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር አንድ ባለስልጣን በሰጡት አስተያየት የኢትዮጵያ የሀገር ውስጥ ጉዳይ ነው ይሄ። በቅርብ ሁኔታዎችን እንከታተላለን። ጠቅላይ ሚኒስትሩ ለውጥ እንዲኖር ያቀረቡት ጥሪ ለኢትዮጵያ ዲሞክራሲ መጠናከር፣ ለሀገር መረጋጋት፣ ለአስተዳደርና መጣኔ ሀብት እድገት ሊረዳ ይችላል። ወደፊትም ሁሉን አሳታፊ የሆነ የፖለቲካ ሂደት እንደሚኖር ተስፋችን እንገልጣለን ብለዋል። አድማጮች፣ ቅደም ሲል እንዳልኩት በአብዛኛው ማለት ይቻላል ዛሬ በኢትዮጵያ የኢትዮጵያ ለውጥ ላይ የፖለቲካ ንቅናቄ የተመለከተ የተቃዋሚዎች አስተያየትም የተካተቱበት ዘገባ ይቀርባሉ። የደቡብ አፍሪቃ ምክር ቤት ዛሬ ሐሙስ ሲሪል ራማፎሳን የአገሪቱ ፕሬዚዳንት አድርጎ በኦፊሴል ሰይሟል። በኬፕታውን ምክር ቤት ብቸኛዋ ብቸኛው ተወዳዳሪ የነበሩት ራማፎሳ ድምፅ ሳይሰጥ እንደ ተመረጡ የፍትህ ሚኒስትሩ ሞንጎንግ ሞንጎንግ ለምክር ቤቱ አስታውቋል። ራማፎሳ ሹመት ሹመታቸው ይፋ የሆነው ይህከው ዙማ ስልጣናቸውን እንደለቀቁ ባስታወቁ በጥቂት ሰዓታት ውስጥ መሆኑም ታውቋል። ዙማ ትናንት በሰጡት ቃለ ምልልስ ግን ፖለቲካዊ ጫና በማብዛትና ጥፋትም ሳይነገረኝ ከስልጣን መልቀቅ ለመልቀቅ ነው ያሉትን ማለታቸው አይዘነጋም። ስልጣን የመልቀቁ ጥያቄ እስከ መጪው ሰኔ ወር እንዲዘገይም መስማማታቸውን ጠቅሰው ነበር። የሰባ አምስት ዓመቱ ዙማ በተለያዩ የሙስና ቅሌት ውንጀላዎች መካከል ደቡብ አፍሪካን ላለፉት ዘጠኝ ዓመታት መምራታቸው የሚታወቅ ነው። የዚምባብዌውን የቀድሞ መሪ ሮበርት ሙጋቤን የረጅም ዘመን አመራር በመቃወምና ስልጣን እንዲለቁም በመታገል ይታወቁ የነበሩት ተቃዋሚ መሪ ሞርጋን ቻንግራይ አረፉ። የካንሰር ሕመምተኛ የነበሩት የ65 ዓመቱ ቻንግራይ ትናንት ረቡዕ ነው በደቡብ አፍሪካ መኖሪያ ቤታቸው ከዚህ ዓለም በሞት የተለዩት። ለዲሞክራሲ ለውጥ ንቅናቄ የተባለው የፓርቲያቸው ምክትል ፕሬዚዳንት ኤልያስ ሙድዙሪ ቤተሰባቸው ባስታወቀኝ መሠረት አዎ ቻንግራይ ትናንት ማምሻው ላይ አርፈዋል ሲሉ አረጋግጠዋል። በሕይወታቸው የመጨረሻዎቹ ወራት እንኳ ቻንግራይ በዚምባብዌ የፖለቲካ ለውጥ ለማምጣት ከጀመሩት ትግል እንዳልተዘናጉ ተነግሮላቸዋል። ሙሉ ሕይወታቸውን የታገሉለት የነበረው ለውጥም ባለፈው ዓመት ሮበርት ሙጋቤ ከ38 ዓመታት አገዛዝ በኋላ ስልጣን ለቀው ኤመርሰን ሞጋንጓጓ ቃለመሀላ ሲፈጽሙ መመልከታቸው ትልቁ የምኞታቸው ስኬት እንደሆነ ታውቋል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በአንድ የፍሎሪዳ ሁለተኛ ደረጃ ትምህርት ቤት ውስጥ ተኩስ ከፍቶ እስካሁን በታወቀው አሃዝ መሠረት 17 ሰዎች የገደለው ግለሰብ ዛሬ ለመጀመሪያ ጊዜ ፍርድ ቤት ይቀርብ ይሆናል ተብሎ ይጠበቃል። በ17 ወንጀሎች ክስ የተመሠረተበት የታወከና የተረበሸ ባህሪ ያለው መሆኑ የተገለጠው የ19 ዓመቱ ኒኮላስ ክሩዝ ባለፈው ዓመት በምግባረ ብልሹነት እስከ ተባረረ ድረስ ከማያሚ በስተሰሜን 70 ኪሎ ሜትር ላይ ፓርክላንድ ውስጥ በሚገኘው የዳግላስ ሁለተኛ ደረጃ ትምህርት ቤት ተማሪ እንደነበረ ባለሥልጣናት አስታውቀዋል። በተኩሱ ከሞቱት 17 ሰዎች በተጨማሪ ሌሎች 15 መቁሰላቸውንም ባለሥልጣናት ተናግረዋል። ጄፍ ከስተር ከዋሽንግተን የላከውን ዘገባ ቆንጅታ አቀርባለች። ተከሳሹ ኒኮላስ ክሩዝ የተኩስ ርምታውን የከፈተበት የፍሎሪዳው ማርጀሪ ስቶንማን ዳግላስ ሁለተኛ ደረጃ ትምህርት ቤት ተማሪ የነበረና በስነ ምግባር ጉድለት ከትምህርት ቤቱ የተባረረ መሆኑ ተገልጿል። 17 ሰው በመግደል ሌሎች 16 ሰዎችን በማቁሰል ወንጀል ነው ክስ የተመሰረተበት። ክሩዝ ጥቃቱን ከፈጸመ በኋላ ከትምህርት ቤቱ ወጣ ባለ ስፍራ ምንም ሳያንገራግር ፖሊሶች ይዘው ወደ እስር ቤት ወስደውታል። አጥቂው ኤአር 15 ከፊል ኦቶማቲክ ጠመንጃና በርካታ ጥይቶች ይዞ መገኘቱን የብሮዋርድ ወረዳ ፖሊስ አዛዥ ስካት ኢዝራኤል ገልጸዋል። ኒላስ ጊዲያውን የፈጸመው ኒኮላስ ክሩዝ ይባላል፣ በቁጥጥር ስር ውሏል። ድረ የሚሳተፍባቸውን ማህበራዊ መገናኛዎች መመርመር ጀምረናል። አንዳንዶቹ የሚታዩት ነገሮች በጣም በጣም አእምሮን የሚረብሹ ናቸው። ፕሬዚደንት ዶናልድ ትራምፕ ዛሬ ጠዋት በጉዳዩ ላይ አስተያየታቸውን የሰጡ ሲሆን አጥቂው አደገኛ ሰው ለመሆኑ ብዙ ፍንጮች ሰጥቷል ካሉ በኋላ ህዝቡ እንዲህ አይነቱን ባህሪ ለሚመለከተው ክፍል እንዲያሳውቅ ተማጽኖ አቅርበዋል። የፍሎሪዳ አገረ ገዢ ሪክ ስካት ትናንት ማታ በጥቃቱ ከቆሰሉ ሰለባዎችና ከቤተሰቦቻቸው ጋር ተገናኝተዋል። በጥቃቱ የተገደሉትን ሰዎች ቀብር ማስፈጸሚያና ለቤተሰቦቻቸው የምክር አገልግሎት የሚያስፈልገው ወጪ በክፍለ ሀገሩ እንደሚሸፈን የፍሎሪዳ ጠቅላይ አቃቤ ህግ አስታውቀዋል። የመወሰኛው ምክር ቤት ዛሬ በበርካታ የኢሚግሬሽን ጉዳዮች ማሻሻያ ህጎች ላይ ድምፅ ይሰጣል ተብሎ ይጠበቃል ህጎቹ ያለመኖሪያ ፈቃድ ወደ ዩናይት ስቴትስ የገቡ ስደተኞችንና የድንበር ደህንነት ጥበቃን የሚመለከት መሆኑም ታውቋል። ትናንት ረቡዕ ወደ አስራ ስድስት የሚደርሱ ሴናተሮች ለእነኚህ ህጋዊ ላልሆኑ ስደተኞች የዜግነት መብት የሚያሰጥ ስምምነት ላይ እንደደረሱም ተገልጠዋል። ህጉ ከ25 ቢሊዮን ዶላር ለአስር ዓመት የድንበር ደህንነት ጥበቃ እንዲውል ሀሳብ የቀረበበት እንደሆነም ተመልክቷል። ፕሬዚዳንት ዶናልድ ትራምፕ በትናንት ሁለት የምክር ቤቱ አባላት ይህን የቀረበ የኢሚግሬሽን ጉዳዮች ማሻሻያ ህግ በጥንቃቄ እንዲመለከቱት ማሳሰባቸውን ዋይት ሀውስ መግለጡም ይታወሳል። በመጨረሻም ዜና እረፍት ታዋቂው የፖለቲካ ሳይንቲስት ዶክተር ንጉሴ አየለ አለሙ ማረፋቸውም ሰሞኑን ሰምተናል። ከቤተሰብ መረጃ ለማግኘት ያደረግነው ጥረት እስካሁን ድረስ አልተሳካም፣ እየሞከርን ነው። ዝርዝሩም ግን እንደተለመደው በራዲዮ መጽሔት እንደምናቀርብ ይታወቃል። ሌላም ዜና እረፍት አለን አዲሱ፣ እንደ አሳዛኝ ጉዳይ ከዚሁ ከዜና እረፍቱ ሳንወጣ ታዋቂው የክራር መምህር መላኩ ገላውም በሰባ ዘጠኝ ዓመታቸው አርፈዋል። እንግዲህ ሁለቱንም ዜናዎች አዲሱ፣ እንደገለጽከው በራዲዮ መጽሔት በስፋት ህይወትና ስራቸውን እንዘከራለን። ለሰዓቱ የተያዘው የዓለም ዜና በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆች አሉላ ከበደና አዲሱ አበበንን በአለም ዜና የጀመርነው ፕሮግራማችን እስከ ምሽቱ አራት ሰዓት አብሮ ይቆያል። እናንተም አብራችሁን አምሹ። በናይልሳትም ይተላለፋል። አድምቱን በስርጭቱ የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ይሁንና በሁለተኛው አጋማሽ ከምናቀርባቸው ዝግጅቶች አንዱን ለቅምሻ ያህል እናሰማለን። በማንኛውም የአንድ ሀገር ህጎችና የመንግስት መዋቅሮች ግልጽ በሆነ መልክ በሚሰሩበት አይነት ሀገር የአንድ ጠቅላይ ሚኒስትር ስልጣኑን በገዛ ፈቃደ ለቅ ያለው የሚል እንትን በጣም ትልቅ ትልቅ ዜና ነው። ትንሽ ችግሩ በእኛ ሀገር ላይ ጠቅላይ ሚኒስትሩ በህጉና በህገ መንግስቱ ላይ የተጻፈላቸውን አይነት መብት እና ስልጣን የሌላቸው ስለነበሩ ይሄ በራሱ የእሳቸው ከስልጣን መልቀቅ በራሱ ትልቅ የለውጥ አመላካች ነው ለማለት አይቻል። ዶክተር ብርሃኑ ነጋ ናቸው የአርበኞች ግንቦት ሰባት ሊቀመንበር የጠቅላይ ሚኒስትር ኃይለማርያም ደሳለኝን ከሥልጣን መልቀቅ ዜና አንድምታ ወይም ደብዳቤውን አስመልክቶ የሰጡት አስተያየት ላይ የተወሰደ ነው። የተቃዋሚ ድርጅቶችን ምላሽ ቆየት ብለን እናቀርባለን። አድማጮች፣ አሁን ወደ ቀዳሚው የዕለቷ አቢይ ርዕስ። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከድርጅት የመሪነት መንበራቸውና ከጠቅላይ ሚኒስትርነት ስልጣናቸው ለመልቀቅ ጥያቄ ማቅረባቸውን ቀደም ሲል በዜናው እንደገለጥነው ይፋ አድርገዋል። ከድርጅት መሪነትና ከስልጣናቸው ለመልቀቅ ጥያቄ ያቀረቡት የአገሪቱ ችግር መፍትሄ አካል ለመሆን ስለፈለጉ መሆኑንም ተናግረዋል። በተለይ የሀገሪቱ ወጣቶች፣ በጠቅላላ ደግሞ የአገሪቱ ህዝብ የአደራ ጥሪ ቀርቦለታል። መለስካቸው አማሀ ዝርዝሮ ዛሬ ከቀትር በኋላ በተለያዩ የመንግሥትና መንግሥታዊ ያልሆኑ መገናኛ ብዙሀን እንደተሰራጨው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኢህአዴግ ሊቀመንበርነት ስፍራቸውና ከጠቅላይ ሚኒስትር ሥልጣናቸው ለመልቀቅ የሚጠይቅ ማመልከቻ ይመለከታቸዋል ላሏቸው አካላት አስገብተዋል። ጠቅላይ ሚኒስትሩ የገዢው ግንባር የኢህአዴግ ሥራ አስፈጻሚ ኮሚቴና የአገሪቱ ፓርላማ ጥያቄያቸውን በአዎንታዊ መልኩ እንደሚመልሱላቸው ያላቸውን እምነት አስታውቀዋል። ይህን ጥያቄያቸውን በአሁኑ ወቅት ለምን እንዳቀረቡ ሲገልጹም፣ እነዚህን ጥያቄዎች ያቀረብኩበት ዋናው ምክንያት በሀገራችን ዘላቂ ሰላም እንዲረጋገጥ፣ ዋስትና ያለው ዴሞክራሲ እንዲሰፍን ለማድረግ የመፍትሄው አካል መሆን አስፈላጊ ነው ብዬ ስላመንኩኝ ነው። ህዝቡ ለሚያነሳቸው በርካታ ጥያቄዎች ምላሽ መስጠት ተገቢና አስፈላጊ ነው ብዬ አምናለሁ። በዚህ መሰረት የመልቀቂያዬ የመጨረሻ ውሳኔ በሚመለከታቸው አካላት ይሰጣል ብዬ ተስፋ አድርጋለሁ። ከዚህ ቀደም በዘመነ ኢህአዴግ ከቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ህልፈተ ህይወት በኋላ የተደረገውን ሰላማዊ የስልጣን ሽግግር የሚያስታውስ በሚመስል አነጋገርም የሚከተለውን ብለዋል። ድርጅትና መንግስት ሰላማዊ የስልጣን ሽግግር በማድረግ በሀገራችን ዳግም ታሪክ የሚሰራበት ወቅት ነው ብዬም አምናለሁ። በዚህ መሰረት እንደተለመደው ሁሉ ይሄ የሰላማዊ ሽግግር የሚደረግና እኔም በተራዬ የቀድሞው ጠቅላይ ሚኒስትር ተብዬ የሚጠራበት ሁኔታ ይፈጠራል ብዬ እተማመናለሁ። ጠቅላይ ሚኒስትር ኃይለ ማርያም በዚህ ንግግራቸው ሀገሪቱ አሁን ያስፈልጓታል የሚሏቸውን የለውጥ መስኮችንና አቅጣጫዎችንም ጠቁመዋል። ሀገራችን የጀመረችው ፈጣን የልማት እንቅስቃሴ በለጋ ደረጃ ያለ ዴሞክራሲ እንዲጎለብት ለማድረግ የመድብለ ፓርቲ ዴሞክራሲ ስርዓታችን ይበልጥ መጎልበት ያለበት እንደሆነና የፖለቲካ ምህዳሩ ይበልጥ መስፋት እንዳለበት አምናለሁ። ለዚህም ኢህአደግ እና መንግስት የጀመራቸው ስራዎች ተጠናክረው መቀጠል ያለባቸው እንደሆነ በጽኑ እንደዚሁ አምናለሁ። በመጨረሻም ጠቅላይ ሚኒስትሩ አሁን አገሪቱ ያለችበት ሁኔታ አስከፊ እንደሆነ ገልጸዋል። አሉ ያሏቸውን ጉድለቶች ለማረምና በድርጅትና በመንግስት የተጀመሩ ለውጦች ናቸው ያሏቸውን ከግብ ይደርሱ ዘንድ በተለይ ለወጣቶች በአጠቃላይም ለሕዝብ የአደራ መልእክታቸውን አስተላልፈዋል። አሁን ሀገራችን የገባችበት ሁኔታ እጅግ አሳሳቢ ነው። ይህን አሳሳቢ ሁኔታ ለመቅረብ መላው የሀገራችን ሕዝቦች ከዚህ በፊት የተለመደው ኢትዮጵያዊ የመቻቻልና የመከባበር ሁኔታ እንዲቀጥል አብሮነታችን እንዲጎለብት እንደዚሁም ደግሞ የድርሻቸውን ሲጫወቱ የመጡበትን የልማት እንቅስቃሴ አሁንም እንዲያስቀጥሉ በዚህ አጋጣሚ ማደራ ለማለት እፈልጋለሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚህ ንግግራቸው ለጥያቄዎቻቸው መልስ የሚሰጡት የኢህአዴግ ስራ አስፈጻሚ ኮሚቴና ፓርላማው መቼ እንደሚሰበሰቡ የጠቆሙት ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ተከታዩም ዘገባ ከዚሁ ርዕሰ ጉዳይ ጋር ያቆየናል። የጠቅላይ ሚኒስትር ሀይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ድንገት የመጣ አለመሆኑን የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ገለጡ። ሚኒስትሩ ከአሜሪካ ድምፅ ጋር ባደረጉ ቃለምልልስ የጠቅላይ ሚኒስትሩ ጥያቄ ራሳቸውን ብቻ እንጂ ካቢኔያቸውን የሚመለከት አለመሆኑንም ጠቁመዋል። ሶሎሞን አባተ አነጋግሯቸዋል። ዶክተር ነገሪ ሌንጮ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጤና ይስጥልኝ። እንደምናመሽው፣ እግዚአብሔር ይመስገን። ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ የስራ መልቀቂያ ጥያቄ ማስገባታቸው ታውቋል። በዚህ ላይ የኢትዮጵያ መንግስት በመንግስት ደረጃ በካቢኔ ደረጃ የሚያውቀው ነገር ምንድን ነው? እርስዎ መቼም በሚኒስትርነቶም የካቢኔው አባልም ነዎትና እንግዲህ ይሄ ዜና ትክክል ነው? ክብር ጠቅላይ ሚኒስትር ሀይለማርያም ደሳለኝ የስራ መግለቂያ አስገብተዋል። ይህ ማለት ግን አሁን ስራ አቁመዋል ማለት አይደለም። በሀገሪቷ ህገ መንግስት መሰረት እንዲሁም ደግሞ ሀገሪቷን የሚመራው ፓርቲ የራሱ አሰራር አለው። በዛ መሰረት የክቡር ጠቅላይ ሚኒስትራችን ለብሔራዊ ድርጅታቸው አስገብቷል ከዛም ደግሞ ለኢህአዴግ ስራ አስፈጻሚ ኮሚቴ በማስገባት ይህን ተቀባይነት አግኝቶ ለወደፊት ደግሞ እንደዚሁ ሂደቱን ጠብቆ ኢህአዴግ ምክር ቤት በሚሰጠው ውሳኔ መሰረት ወደ ፓርላማ ሄዶ አስፈላጊው ሂደት ይቀጥላል ማለት ነው። ስለዚህ ይሄ እንዲሁ በአንድ ሌሊት የመጣ ጉዳይ አይደለም። እንደምታወቀው የኢህአዴግ አገሪቷን የሚመራው መሪ ፓርቲ ባለፈው ለአስራ ሰባት ቀናት ጥልቅ ውይይት ካደረገ በኋላ እያንዳንዱ አረቱ ብሔራዊ ድርጅት ውስጣቸውን እንዲፈትሹ አቅጣጫ ያስቀመጠበት ሁኔታ አለ። አረቱም ብሔራዊ ድርጅቶች በሀገሪቷ ውስጥ ያለውን ሁኔታ በመፈ ፈተሽ ለወደፊት ደግሞ የተሻለ ሁኔታ እንዲፈጠር አቅጣጫ በተቀመጠው መሰረት ሁሉም ስራውን እየሰራ ነው የቆየው። ስለዚህ አሁን ኢህአዴግ ህዝቡ ለሚያነሳው ለየትኛውም ጥያቄ ተገቢ ምላሽ እንዲሰጥና የሀገራችን የተጀመረው እድገት የሀገር ልማት ተጠራቅቀው የሚቀጥልበት የሀገር ሰላም በተሻለ ሁኔታ የመረጋገጥበት ሁኔታ እንዲፈጠር መወሰድ ያለባቸው እርምጃዎች እንዲወሰዱ አቅጣጫ ተቀምጦ ነበረ። እንግዲህ ክቡር ጠቅላይ ሚኒስትራችን በኢትዮጵያ ታሪክ ለመጀመሪያ ጊዜ ማለት ይቻላል በፈቃደኝነት ኃላፊነታቸውን ለመልቀቅ መጠየቃቸው፣ ይሄ በሀገሪቱ ታሪክ ትልቅ ነገር ነው ማለት ይቻላል። ምክንያቱም ዲሞክራሲ መገለጫው ተግባር ነው። ስለዚህ ስልጣን የያዘው ግለሰብም አጠቃላይ ፓርቲ የሀገሪቷ ህዝብ ድምፅ በመስማት ችግሮች ደግሞ መፍትሄ እንዲያገኙ በመወሰን ለህዝብ ቅድሚያ ለሀገር ሰላም ቅድሚያ መስጠት ትልቅ ነገር ነው እና ይሄ ፓርቲ ውስጥ ያለው ዴሞክራሲ እና መሪዎች ለሀገር ያላቸውን ፍቅርና ለህዝብ ያላቸውን ክብር የሚያሳይ ስለሆነ ሂደቱን ጠብቆ የሚሆነውን ደግሞ እናያለን ማለት ነው። ዶክተር ነገሪ እንግዲህ እንደገለጹልኝ እርስዎ እንደው ድንገት ብድግ ብለው ያደረጉት ውሳኔ አለመሆኑን ጠቆም አድርገውልኛል። ይሄ ማለት አቶ ሀይለማርያም ደሳለኝ ተገፍተው ነው ማለት ነው ስልጣናቸውን እንዲለቁ የተደረገው? በገዛ ፈቃዳቸው ከሚለው ቅባት ውጪ አይደለም። እንደዛ ማለት ሳይሆን ያው ዝርዝሩን እሳቸውም ፓርቲውም ወይ ደግሞ የኢህአዴግ በግልጽ ያስቀምጣል። አስፈላጊው ዝርዝር ሂደቱም ጠብቆ የምንሰማ ሆኖ መነሻው ካላት ነው ሀገሪታ ውስጥ የነበሩትን ሁኔታዎች እናያለን ሀላፊነት የሚሰማው ተጠያቂነት የሚሰማው መሪ የሚያደርገውን ነው ያደረጉትን እዚህ ተገብቶ አይደለም ማለት ነው አሁን ባለን መረጃ በሌላ አካል ተገፋፍቶ አይደለም እሺ መልካም እንግዲህ የህዝብ ግፊት ነው ያሉትንም እንደው ለማንሳት ፈልጋለሁኝ አቶ ሀይለ ማርያም ወደዚያ ቢሮ አንድ ነገር አንዳንድ ነገሮች ትክክለኛ ያልሆነ ትርጉም እንድሰጣቸው አንፈልግም። ይህንን ጉዳይ በተመለከተ ማንም ኢትዮጵያዊ ዜጋ ሀገር ውስጥ ሚሆን ውጪ ያለው ኢትዮጵያዊ ዜጋ እንደሚያየው ባለፉት ሁለት ዓመታት በኢትዮጵያ ውስጥ ብዙ ሁኔታዎች እንደነበሩ የሰው ሕይወት ጠፋ እንደነበረ እንዲሁም ደግሞ ንብረት ሲወድም እንደነበረ ዜጎች ሲፈናቀሉ እንደነበረ እናውቃለን። እንግዲህ ይህን ለማስተካከል ብዙ እርምጃዎች ሲወሰዱ ቆይቷል። ኃላፊነት በመውሰድ እነዚህ ችግሮች በእኛ አመራር ህክመት ነው የመጣው ብሎ መሪው ፓርቲ በተደጋጋሚ መግለጫ ሲሰጥ ነበር። መግለጫውን ተከትሎ ደግሞ ትልልቅ እርምጃዎችን እየወሰደ ነው። አሁንም ቃል እንደገባው እርምጃዎችን እየወሰደ እየቀጠለ ነው ያለው። ስለዚህ ግፊት በምንልበት ጊዜ ሀገር ውስጥ ያለውን ሁኔታ የሚያይ መሪ ሌላ ግፊት አለ ብሎ ትርጉም መስጠት አስፈላጊም አይደለም። ምክንያቱም የሰው ሕይወት ማለት ቀላል አይደለም። እነዚህ ሁኔታዎች መቆም አለባቸው። ይህንን ለማስቆም ደግሞ የማንወሰድ እርምጃ የለም ማለት ነው። ምክንያቱም ይሄ በሕዝብ የተመረጠ ፓርቲ ነው፣ በሕዝብ የተመረጠ መንግስት ነው፣ በሕዝብ የተመረጠ መሪና አመራር ነው ያለን እና ሁኔታዎችን በዚህ ሁኔታ ነው መረዳት ያለብን። አለ እኛ ሕዝቡ ራሱ ሲያነሳቸው የነበሩ ጥያቄዎች አሉ። እያንዳንዱ ብሔራዊ ድርጅት፣ እያንዳንዱ የክልል አመራር ከነሱ የሚጠበቀውን እርምጃ እየወሰዱ ነው ያሉት እና ለሀገራችን ሰላም፣ ለሀገራችን ልማት፣ ለሀገራችን ዲሞክራሲ ግንባታ ህዝባችን ትክክለኛ የሚገባውን መልካም መተዳደር እንዲያገኝ አመራሮቻችን በራሳቸውም ላይ እየወሰኑ ይህ የህዝቡን ጥቅም በማስቀደም መፍትሄ ለማግኘት የሚወሰዱ እርምጃዎች እንደሆኑ መረዳት አስፈላጊ ነው። ዶክተር ነገሪ ለመሆኑ የጠቅላይ ሚኒስትር ሀይለ ማርያም ስልጣን ለመልቀቅ ጥያቄ ማቅረብ ካቢኔውን የሚመለከት ነው? ካቢኔውን አብሮ ነው የሚለቀው ወይስ ብቻቸው ነው የሚሄዱት? አሁን እኔ ሂደቱን ነገር ያለው ኮ ምናልባት ይሄ ጉዳይ አዲስ ስለሆነ ነው ትንሽ ሰውን የሚያደናግረው እንጂ ስራ ለማልቀቅ ከተጠየቀ በኋላ ወዲያውኑ ስራ አቁሞ ሄዳሉ ማለት አይደለም። እንደዛ ነው የሚለው ዜናውም እንደዛ ነው የሚለው መሰረት የምንሄድበት ሁኔታ አለ። ለምሳሌ የኢህአዴግ ሊቀመንበር የሚመርጠው ምክር ቤቱ በሚሰበስብበት ጊዜ ከዚህ በፊት ሲደረግ እንደነበረው በምክር ቤቱ የሚመረጥበት ሁኔታ አለ። ያ ደግሞ ካስፈለገ አስቸኳይ ስብሰባ የሚጠራበት ሁኔታ አለ፣ በመደበኛ የሚገናኝበት ሁኔታ አለ። በዛ ሂደት ሁኔታዎች ሁሉ የሚያስፈልጉት ቦታቸውን የሚይዙበት ሂደት ነው የሚኖረው ማለት ነው። ስለዚህ አሁን ስራቸውን እየሰሩ ነው። ሂደቱን ጠብቆ ደግሞ አስፈላጊ ሁሉ ይደረጋል ማለት ነው። እስከ መቼ ድረስ ሲሆን ምናልባት ይሄ የጠቅላይ ሚኒስትሩ ጥያቄ እንደተንጠለጠለ የሚቆየው አስፈላጊ ሆኖ ከተገኘ አስቸኳይ ስብሰባ በመጥራት ምክር ቤቱ የኢህአዴግ ሊቀ መንበር የሚመርጥበትና ጠቅላይ ሚኒስትር በህጉ መሰረት ህገ መንግስታችን መሰረት የሚሰየምበት ሁኔታ ይኖራል። ያንን ደግሞ አሁን መረጃ ውጅ ላችሁ ላልደረስ ያንን ብንጠብቀው ይመስለኛል። ቀደም ሲል እንደገለጽነው አሁንም በዚሁ በጠቅላይ ሚኒስትሩ ስልጣን ለቃለው ጥያቄ ዙሪያ የሚቀርበው መሰናዶ እንደቀጠለ ነው። እና በጠቅላይ ሚኒስትር ኃይለ ማርያም የሥራ መልቀቂያ ጥያቄ በተቃዋሚዎች ዘንድ ያለው አንደምታ ምን ይመስላል? አሉላ ከበደ ሁለት የተቃዋሚ መሪዎችን አናግሯል። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋንና የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነ ባልፍን ቀጥሎ። አሉላ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደ ሰማችኋቸው ከፓርቲውም ሆነ ከመንግስት ኃላፊነታቸው በፈቃዳቸው ለመልቀቅ ምክንያት ያሉትም ፓርቲያቸውና መንግስት የለውጥ እርምጃ ለመውሰድ ጥረት እያደረገ ነው፣ የዛ ለውጥ አካል መሆን ለለውጡ አዎንታዊ አንድምታ ይኖረዋል የሚል ነው። ዜናውን እንዴት ተቀበላችሁት? ዶክተር ብርሃኑ ምንስ አንድምታ ይኖረዋል? የእሳቸው ከስልጣን መልቀቅ ከርሶ ልጀምር። በመጀመሪያ ስለ ግብዣው በጣም አመሰግናለሁ አሉላ። በማንኛውም የአንድ ሀገር የአንድ ሀገር ሕጎችና የመንግስት መዋቅሮች ግልጽ በሆነ መልክ በሚሰሩበት አይነት ሀገር የአንድ ጠቅላይ ሚኒስትር ስልጣንም በዛ ፈቃደ ለቀቅ ያለው የሚል እንትን በጣም ትልቅ ትልቅ ዜና ነው። ትንሽ ችግሩ በእኛ ሀገር ላይ ጠቅላይ ሚኒስትሩ በህጉና በህገ መንግስቱ ላይ የተጻፈላቸውን አይነት መብት እና ስልጣን የሌላቸው ስለነበሩ ይሄ በራሱ እሳቸው ከስልጣን መልከቅ በራሱ ትልቅ የለውጥ አመላካች ነው ለማለት አይቻልም። ለምን? ምክንያቱም ቀላል ነው። በጣም ትልቅ የመንግስት ስልጣን ይዘው የነበሩ ሰው አይደሉም። ከጀርባ ይሄንን ስራ የሚሰሩት ሌሎች ኃይሎች ነበሩ። እና አሁንም የግድ እንድንገምት እያደረገን ያለው የዚህ ሁኔታ በእኔ አመለካከት ሁለት ነገር ነው። አንደኛ አሁን ባለበት ሁኔታ እሳቸውን ይዞ መሄድ እንዳልቻለ ድርጅቱ ወስኖ፣ ይሄ ውሳኔ ወዴት ይወስዳል የሚለውን ግን ለማየት ከዚህ ውሳኔ ጀርባ ያሉትን ነገሮች ማወቅ ያስፈልጋል። እስካሁን ገና አላወቅንም። ሁለት አቅጣጫ ነው ሊወስድ የሚችለው አንድም ጠቅላይ ሚኒስትሩ መልቀቂያቸው ላይ እንዳሉት የለውጥ እርምጃዎች እየተካሄዱ ስለሆነ ያንን የለውጥ እርምጃ ለማገዝ ነው ካሉና በእርግጥም ኢህአዴግ ውስጥ የተረጋጋ ሰላማዊ ለውጥ እንዲኖር የሚፈልጉ ኃይሎች የበላይነት አግኝተው ከሆነ ይሄ ነገር የሆነው ምናልባት ሁላችንም የምንፈልገው በሰላማዊ መንገድ ግን ምንም ወደማይቀርበት እውነተኛ ዴሞክራሲያዊ ስርዓት የሚደረግ ሽግግር ለመሄድ ድርጅቱ ወስኗል ማለት ነው በተለይ ደግሞ የዚህን ድርጅት ሌላ ቢቀር የክፋት ኃይሉን የማጥቃት ኃይሉን የሚቆጣጠረው ህወሀት ውስጥ ያሉ ኃይሎች ኦር እዛ ውስጥም የተወሰነው የለውጥ ኃይሎች ካሉ ይሄን ለውጥ ለመግፋት ወስነዋል ማለት ነው። ይሄ ከሆነ ጥሩ ነው። ይሄ ከሆነ በጣም ጥሩ የመጀመሪያ እርምጃ ነው ብዬ አስባለሁ። በሌላ በኩል ግን ይሄ ነው እንዳል የሚያስገድዱኝ ነገሮች አሉ። እኔ እንደውም በአሁኑ ጊዜ የጠቅላይ ሚኒስትሩ መልቀቅ ምናልባትም በኢህአዴግ ውስጥ በተለይ ደግሞ ህወሀት ውስጥ ላሉ አክራሪ ኃይሎች መንገድ ለመክፈት እና ይህን የለውጥ እንትን ለማስቆም የግድ ጉልበት ያስፈልጋል። ስለዚህ ወታደሩ በአስቸኳይ ጊዜ አዋጅ መልክ ይሁን በሌላ ስልጣኑን ይዞ ይህንን እንቅስቃሴ ለማስቆም መሞከር አለበት የሚሉ ድምጾች እንዳሉ በደንብ እየሰማን ነው። እነሱ ካሸነፉ ግን በጣም በጣም ወደ መጥፎ ሁኔታ ሊያመራ የሚችል ነው። ይሄንን የምልበት ምክንያት በአንድ በኩል ይሄ ለውጥ በፍጹም ሊቆም አይችልም በተለያየ ጊዜ ባደረግኩት እንትኖች ለመግለጽ እንደሞከርኩት በኢህአዴግ በተለይ በህወሓት ውስጥ ያሉ ሰዎች ይሄ ለውጥ በፍጹም ሊቀር እንደማይችል መረዳት ግዴታቸው ነው። ይሄን ካላደረጉ ወደ መጥፎ ቦታ ነው የሚወስዱን የሚለውን ነገር በመድገም ነው። ይሄንንም ብለው እና እነህ ኃይሎች ያንን የቀራቸውን የመጨረሻ አቅም ወታደሩንና እና ፌዴራል ፖሊስን፣ የስለላ አካሉን ተጠቅመው ይሄን ነገር እንጨፈልቃለን ብለው ወስነው ከሆነ ይሄን ያደረጉት ይህንን በሚቀጥሉት ሁለት ቀኖች የምናየው ነገር ነው የሚሆን የሚመስለኝ ዘን አገሪቱ በጣም በጣም በጣም በጣም መጥፎ አደጋ ላይ እየወደቀች ነው ብዬ ነው የምፈራው። አለኝ የተሳሳትኩ ሆፕ ፉሊ ተሳስቻሉ ይቻሉ አይመስለኝም። ግን ይሄ አይሆንም። በጣም ይሄን ነገር ማስጠንቀቁ ይሄ ነገር በፍጹም ሀገሪቱን ወደ ውድቀት፣ ወደ መጥፎ ነገር የሚያመራ መሆኑን አውቀው አሁንም ይሄ ነገር ውሳኔ ያልተደረስበት ነገር ከሆነ ጥንቃቄ የሚያስፈልግበትና ወደ ጉልበት ሳይሆን ይህን የህዝብ የለውጥ ፍላጎት በብልሃት ሁሉንም ባሳተፈ መልክ ወደ ጥሩ ቦታ እንዲሄድ ማድረጉ ነው ለሁሉም የሚበጀው እና ይህን እንዲያውቁት ለመምረት ፈልገው መልካም ሁለት አንድምታዎች ሊኖሩት ይችላሉ በዚህም በዚህኛው ሄድ ይችላል ብለዋል መለስ ብለን እናነሳለን ወደ አቶ ጌታነህ ልሻገር እርሶስ እንዴት ይመለከቱታል የጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን መልቀቅ ማለት ምን ማለት ነው ለኢትዮጵያ ቀጣይ የፖለቲካ አቅጣጫ አመሰግናለሁ አቶ አሉላ እንግዲህ እንደምታስታውሰው ባለፈው በነበረን ስለ ሀገር በሚለው ውይይት ላይ አንዱ ምንድን ነው ይህን ሀገር የተጋረጠበት ቅድም ጠቅላይ ሚኒስትሩ ያመኑት ጊዜ ብት እንኳን ልቆ ማንስተናል በተደጋጋሚ የኢህአዴግም ጠቅላይ ሚኒስትሩም ሀገሪቱ ከፍተኛ ችግር ላይ እንዳለች ተደጋግሞ ሲገልጹት ነበረና ምንድን ነው መፍትሄ አቅጣቸው ይህንን ለመፍታት የሚለው ውይይታችን ላይ የታሰሩ እንዳለ እስረኞች መፍታት አለባቸው የሚለው ነበረ። ሁለተኛው ደግሞ ለስልጣን ሽግግር ራሳቸው ማደጋጀት አለባቸው የሚለው ነው። እና አሁን ዛሬ ጠቅላይ ሚኒስትሩ ያደረጉት ትላንት ከትላንት ጋር ተግቤትን ሰሞኑን ሲሰቱ የነበሩት የፖለቲካ እስረኞች የሊን እስረኞች ያንን ለዛ ትራንዚሽን አትሊስት አትነ እንደመነሻው ዝግጁ መሆኑን የሚያሳይ እንድምታ ነው። መልካም ጎን አለው። ጥሩ ነው። ዛሬ ደግሞ ጠቅላይ ሚኒስትሩ ያነሱ በተለይ ሰላም በአገሪቱ ውስጥ ያለውን ሰላም ለማስቀጠል የእሳቸው ካላፊነት መልቀቅ የሚያሳየው ኢህአደግ በስልጣን ላይ ያለው የኢትዮጵያ ሕዝብ ፈቃደኛ አለመሆኑና ሰላም ለማስቀበል አለመቻሉን ነው። ከዛም ተነስተው እሳቸው ኃላፊነታቸውን ለመልቀቅ ተነስተዋል። ይሄ ማለት እነሱ በሚሉት የኢኮኖሚ ዕድገት እነሱ በሚሉት የትኛውን ቤት ኢትዮጵያውያንን በሚሉ ለሚሉ የፍትህ የነጻነትና የዲሞክራሲ ተቋዳሽ መሆን እንዳይችል አድርገውታል ገውታል ይህንም አምነዋል። ይህም ሰላም ሊያመጣ አልቻለም በሀገሪቱ ውስጥ ስለዚህ መነሻው አንዱ የአሰሯቸውን እስረኞች መፍታት ነበር። ሁለተኛ ደግሞ እነሱ ከኃላፊነት መልቀቅ መጀመር ነው። እንግዲህ ጠቅላይ ሚኒስተሩ ጀምረውታል። ለለውጥ ለዚህ አቅም የሌላቸው ለዚህ ችሎታ የሌላቸው ሰዎች አሁንም መልቀቅ አለባቸው። መልቀቅ ብቻ አይደለም ለዲሞክራሲ ዋና የሆኑ መሰረት አሉ። መሰረቶቹን መጣል መጀመር አለብን። ብዝሃ ፓርቲ እንቅስቃሴ፣ ሰላማዊ ተቋማት፣ የሲቪል ተቋማት በሀገሪቱ ውስጥ እንዲኖሩ ማድረግ እና ሌሎችም ዲሞክራሲን የሚያበረታቱ ነገሮችን መጀመር አለባቸው። ከዚህ እነዚህ ሁላብን ትልቁ ወይነኛ ይሄንን ብቻ ሳይሆን ተቋሙን ቀጥሎ ዋናው አላማችን የኢትዮጵያ ህዝብን የስልጣን ባለቤት እነሱን ማረጋገጥ ነው። ይሄ ደግሞ ኢትዮጵያውያን ላለፉት ሀምሳ አመት የስልጣን ባለቤት ለመሆን ሲታገሉለት የቆዩት ሲታገሉለት የቆዩት ነው። ዛሬ ከመሬት ተነሳ ብቻ ኢህአዴግም ሆነ ኢህአዴግ ዋና ጠቅላይ ሚኒስተሩ ለመንቀጥ የተነሱት አይደለም። ህዝቡ ህዝቡ በተደጋጋሚ ሲያነሳው ሲታገሉ የነበረውና ና አሁን ህዝቡም እዚህ ትግሉ ይሄ ሁላ ገፍቶ እያድርሱት ጠቅላይ ሚኒስትር ከሀላፊነታቸው ለቀው የህዝቡን ትግል ተሳታፊ ለመሆን ፈቃደኛ መሆናቸው በንግግራቸው ላይ ሰምተን ነው። ስለዚህ ይህንም ይሄን እንዲሆን የኢትዮጵያ ዝም አሁንም ትግሉ እንዳይበላት ወደ ሌላ አቅጣጫ እንዳይሄድ እነሱ ነገሮች አሉ አቸው። ጌታነህ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበር ናቸው። በመጨረሻ የሰማችኋቸው ቀደም ያሉት ደግሞ የአርበኞች ግንቦት ሰባቱ ዶክተር ብርሃኑ ነጋ ነበሩ። ሌሎች የተቃዋሚ ድርጅቶች አስተያየቶችንም አግኝተናል። የሶማሌ ክልል ፍትህ ኅብረት የተባለ ድርጅት ዋና ጸሐፊ አህመድ አብዲ አብስዬ ስለ ጠቅላይ ሚኒስትር ኃይለ ማርያም የስራ መልቀቅ የሚከተለውን ብለዋል። የሶማሌ ክልል የፍትህ ኅብረት የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ሥራ መልቀቅ ዜና በደስታ ተቀብሏል። የእርሳቸው መልቀቅ ኢትዮጵያ ወደ ፍትሐዊ አሳታፊና ዲሞክራሲያዊ ሥርዓት የምትራመድበት አዲስ የፖለቲካ ጎዳና የምትጀምርበት እንደሚሆን ተስፋ እናደርጋለን። በአሁኑ ጊዜ በአገሪቱ ያለው የፖለቲካ ቀውስ መሠረታዊ ምክንያት በተሰናባችው ጠቅላይ ሚኒስትር ተክለ ሰውነትና ድክመት የሚወሰን አይደለም። ለነገሩ እሳቸው ይህን የሚባል አስፈጻሚ ስልጣን አልነበራቸውም። የጠቅላይ ሚኒስትሩን ገጽ በሌላ ገጽ መቀየሩ ለገዢው ፓርቲ አጭርና ጊዜያዊ ትንፋሽ ይሰጥ እንደሆነ ነው እንጂ አገሪቱ ለተደቀኑባት ችግር መልስ አይሆንም። የጠቅላይ ሚኒስትር ኃይለማርያምን የስልጣን መልቀቂያ ደብዳቤ ወይም ጥያቄ አስመልክቶ የተሰጡ አስተያየቶች ነው አድማጮች በተከታታይ የሰማችሁት። ሌሎች ወቅታዊ ርዕሶች ላይ የተሰናዱ ዝግጅቶቻችን እስከ ምሽቱ አራት ሰዓት ባለን ክፍለ ጊዜ ይቀርባሉ። አሁን ወደ ተከታዩ ዘገባ ነው የምንሻገረው። ከጠቅላይ ሚኒስትሩ ስልጣን መልቀቅ ትንሽ ወጣ ብለን በኢትዮጵያ በመካሄድ ላይ ያለውን የተቃውሞ ሰልፍና ግድያን የሚመለከት ዘገባ ነው ያለን። በወልቂጤ ከተማ የተካሄደውን የተቃውሞ ሰልፍ ተከትሎ ሁለት ወጣቶች በጸጥታ ኃይሎች ጥይት መገደላቸውንና ሌሎችም መቁሰላቸውን የዓይን እማኞች አስታውቀዋል። የወጣቶችን መሞት ተከትሎ በቀጠለው ተቃውሞ ደግሞ መንግስት ተሽከርካሪዎችና ጽህፈት ቤት መቃጠላቸውን ተናግሯል። እስክንድር ፍሬው በደቡብ ክልል የጉራጌ ዞን ዋና ከተማ በሆነችው ወልቂጤ ከተማ የተከሰተው ግጭት መነሻ ከነዋሪዎች የቀረበው ቅሬታ ነው። በወልቂጤ አዲስ ክፍለ ከተማ 01 ቀበሌ በቀድሞው ፕሬዝዳንት ግርማ ወልደ ጊዮርጊስ የመሰረት ድንጋይ የተጣለለት ዘመናዊ ሆስፒታል ግንባታ አለመጠናቀቅና ሌሎች የመልካም አስተዳደር ችግሮች ደግሞ የቅሬታው ምንጮች ናቸው። ነዋሪዎቹ እንደገለጹልኝ መብራትና መንገድን የመሳሰሉ የመሰረተ ልማት አገልግሎቶች አለመሟላትም ለነዚህ ቅሬታዎች ምላሽ ባለማግኘቱ የተበሳጨው የከተማዋ ሕዝብ ከትናንት ጀምሮ ወደ ስራ ማቆም አድማ ገብቶ እንደነበርም ነው አንድ የአይንማኝ የሚያስረዱት። ትናንትና የተጀመረው የማንኛውም የወልቂጤ ከተማ ነዋሪ ንግድ ተቋሙ እንዲዘጋ የባጃጅና ሌሎችም የታክሲ የመኪና ትራንስፖርት እንቅስቃሴ እንዲቆምና ከተማው በቤት ውስጥ በተቃውሞ እንዲያሳልፍ ቤት በመዋል ማለት ነው ነበረ። ትናንትና በሰላም አለፈ። ትናንትና ማንም ከቤት አልወጣም። ምንም ትራንስፖርት የለም። ከተማው በጠቅላላ ተዘግተዋል። ንግድ ቤቶች፣ ሸቀጣሸቀጥ በጠቅላላ ምንም የተከፈተ ነገር የለም። መንደር ላጭ ሳይቀር ሱቆች ማለት ነው እና ያንን ነገር መደገም የለበትም በሚል ወጣቶችን አፈራር እንገድላችኋለን አሏቸው። እኛ ይህንን ነገር ህዝባችን ስለተቀበለን አናቆምም የሚል ነገር ነው እና እነሱ ከኦሮሚያ ክልል የጥያቄ ጋር የመቱ ጥያቄ ጋር አያይዘው ነው ይሄ ነገር መቆም አለበት ያሉት። እነሱ ማለት እነማን ናቸው? የሚገኝ የጸጥታው አካል ማለት ነው። የጸጥታው አካል ምንድን ነው? ከኦሮሚያ ክልል ትግል ጋር ተቀላቅለዋል የሚል ነው በዋናነት ትኩረት ያደረጉት። ዞሮ ዞሮ የህዝቡን ጥያቄ ነው። የኦሮሚያ ክልል ጥያቄ፣ የጉራጌም ሕዝብ ጥያቄ ነው። ስለዚህ የኦሮሞ ወንድሞቻችን የእኛ ወንድሞች ናቸው የሚል አቋም ጭምር አላቸው ወጣቶቹ። ስለዚህ ምንም የምናቆመው ነገር የለም በጀመር ነው እንቀጥላለን የሚል አቋም ነበር የያዙት። ያው ዛሬ በጸጥታው አካል በወሰደው እርምጃ ያው እስካሁን ከአስር ሰው በላይ ቆስሏል። እንዴት ነው ተኩስ ሊከፈት የቻለው? ሰው አደባባይ ወጥቶ ነበር፣ እርስዎ እንደገለጹልኝ እና ማታ ምንድን ነው በወጣቱና በአካባቢው ሽማግሌ መካከል ሽማግሌ ወደ ወጣቱ ይልቁና ማወያት ይጀምራሉ እና እያወያዩቸው ወጣቶቹን፣ አመራሮቹ ደግሞ በጎን በኩል ይሄድና ምንድን ነው የሚሉት፣ የወጣት ኮሚቴዎች ታስረዋል፣ ነገ ስራ ህዝቡ መጀመር አለበት ሲል፣ ህዝቡ ገንፍሎ ወጣና በቃ አጠቃላይ ያው እንትኑ ተጀመረ ማለት ነው። ዛሬ ወጣ ህዝቡ። ዛሬ ሰው ማታ ነው የወጣው። ማታ ህዝቡ ጭራሽ አልገባም ቤት። አዳሩ ሙሉ ሲተኮስ ነው ያደረው። ከማታ ጀምሮ ነው ሰልፍ የተካሄደው፣ ከማታ አዎ። እና እናት ምናምን ልጅ የሚባል ነገር የለው ሁሉም ወጣት አጠቃላይ ወጥቶ ነው። መንገድ ላይ ጎማ ያቀጥላል፣ እንጨቶች ምን ደርድሮ፣ በቃ አስፋልቱ እንዳለ እሳት ብቻ ነው። መቼ ነው ሰዎቹ የተገደሉት? ሁለቱ ሰዎች እና አስር ሰው የቆሰሉ የተገደሉት ዛሬ ነው ማታ። የታሰሩ ማታ ና ዛሬ ጠዋት የታሰሩ ወጣቶች ነበሩ። እነሱ ለማስፈታት በመሄዱበት ሂደት ነው ቀጥታ ግንባራቸው በጥይት አሁን በዚህ ደቂቃ ምን ትመስላለች ወልቂጤ? ምን ይታያል? ስ ስዕላዊ ነገር ይንገሩኝ ትንሹ ከስልሳ እስከ ሰባ ስመነ ሺ ህዝብ ያለው እዛ ጋር አስፋልት ላይ መጣው ሴት ወንድ ተቃጥሏል። ከተማው በጠቅላላ ጭስ በጭስ ነው። እነሱም የጭስ ቦምብ ይለቃሉ ሲጀምር ጎሜ ጎማን ጭስ አለ። የተለያየ ነገር አቃጥለዋል። ወጣቱ ስሜቱ በጣም ይጠቅለ የጸጥታ ኃይሉ አላስፈላጊ እርምጃ መውሰዱን የሚናገሩት ደግሞ ቁስለኞቹን መርዳታቸውን የገለጹ የሕክምና ባለሙያ ናቸው። ይህ ቃለ መጠይቅ ከተደረገ በኋላም በከተማዋ የነበረው የተቃውሞ እንቅስቃሴና ግጭት መቀጠሉን ነዋሪዎቹ አረጋግጠዋል። እንዲህ እኮ ተደብቀው ነው ቁጭ ያሉ ሰላማዊ ሰዎችን ነው እንዲህ በሰላም ሲጠይቁ ወደ መምሪያ ሲሄዱ ነው። በቃ የታሰሩ ሰዎች ማታ ሰዎች አስገብተው ነበረ። እነሱ ይፈቱልን የተባለው ኮሽታ አልነበረም። እንግዲህ ይህ መምታት ማለት በጣም የሚያሳዝን ነው። ኮሽታ ሳይኖር መምታት ምንድን ነው ነው? ኮሽታ ሳይኖር ነው የተተኮሰባቸው ነው የሚሉኝ ቤቶችን አልተነካም። ቤቶች አልተነኩም። የተዘጉ ቤቶች አሉ። ምንም የተነካ ነገር የለም። ጎማ ብቻ ነው በቃ ያምንትን ሲላቸው እንጂ እሱንም አረጎትም ነበር። በተለይ የሁለቱን ወጣቶች መሞት ተከትሎ የዞኑ አስተዳደር ንብረት የሆኑ የመንግስት መኪናዎችና የገዢው ፓርቲ ጽህፈት ቤት መቃጠላቸውንም የጠቆሙት፣ ከክልሉና ከሌሎች የመንግስት አካላት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የዞኑ አስተዳዳሪ የአቶ መሀመድ ኮርማን ስልክም አይነሳም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ህዝብ አስተያየት ደግሞ ልንሄድ ነው። መንግሥት እየፈታ ያለው የእስር ጊዜያችንን የጨረስነውን እንጂ ረጅም ጊዜ የሚቀራቸውን አይደለም ሲሉ ሰሞኑን በይቅርታ የተለቀቁ ታሳሪዎች አስታውቀዋል። ከተለያዩ የአገሪቱ አካባቢዎች የተያያዝነውን ግለሰቦች የማናውቀው ከተማ ውስጥ በትነውናል ይላሉ ከጎንደር የወጡ ታሳሪዎች። እስክንድር ፍሬው ተከትሎታል። አርሶ አደሩ የአምስት ልጆች አባት መሪ ጌታ ወርቁ ፈረደ ሞላ ምዕራብ አርማጮሆ አውድራፊ ከተማ ሚያዝያ 6 2007 ከተያያዙ ጊዜ አንስቶ እንሆ በስር ላይ ቆይተዋል። ከ97ቱ ቅንጅት ጀምሮ በህጋዊ መንገድ በተመዘገቡ የፖለቲካ ፓርቲዎች እንቅስቃሴ ከመሳተፋቸው በስተቀር በተከለከለ ተግባር አለመሳተፋቸውን ይልቁንም የመከላከያ ሰራዊት አባል በመሆን በኢትዮ ኤርትራ ጦርነት ወቅት ግዳጃቸውን መወጣታቸውን ተናግረዋል። በሽብርተኝነት ከተፈረጀው ግንቦት ሰባት ጋር ግንኙነት አላቸው ተብለው ግን በቁጥጥር ስር መዋላቸውን ያብራራሉ። የጸጥታ ኃይል በማብዛት እኔን በመኪና ላይ ሆነ ቦታ ስንቀሳቀስ ተይዤ ለዚህ ደረጃ አይኔ ታስሮ እጄ ታስሮ የት እንደሚጥሉኝ አላቅ ቤተሰብ ያለበትን ቦታ ያቅ ለዚህ ደረጃ ደርሽ ከዚሁ ደርሻለሁ። ሁለት ሺ ሰባት ሚያዝያ ስድስት ነው የተያዝኩት ያው መጣሁ ማዕከላዊ ሲያስገብ ደሞ 2007 ግንቦት 13 እንደታሰርኩ ምህለ ማልቀም ማልቀምስ ማልቀምስ ገባው። ወደ ስቅለት እንደ ጨራ ስጋ ተሰቀልኩ፣ ተንጠለጠልኩ። ነፍጠኛ ይድረስ ለየተዋኩ ስደበደብ ከረምኩ። ከቁስል ሻዕቢያ ካቆሰለ በላይ ደግሞ ራሱ ወያኔ ቁስል ቆሰል አድርሶኛል። እርስዎ በምን ጉዳይ? በሽብር ማለት ከ ከውጭ ካሉ ኢትዮጵያውያን ድርጅቶች ጋር ግንኙነት አለው ተብለው ነው የተፈረደበት፣ የታሰሩት፣ የተፈረደበት። እንግዲህ እንደሚታወቀው የኢህአዴግ ወያኔ የሚጠቀምበት መጠቀሚያ ነገሮች አሉ። በኦሮሚያ ከመጣን ኦነግናል በአማራ ደግሞ አባት አረበኛ ግንቦት ሰባት ናል ይሄዳል እኛ የከስም በግንቦት ሰባት ነው እዛ ጋራ መኖሩን ይብዛ አይብዛ መጠናከር አይጠናከር አናውቀው መዛን ሰዓት አታውቁም። ስለዚህ ስለሚባሉ ድርጅቶችም አታውቁም። እንዲሁም ግንቦት ሰባት እዚህ ገባን በኋላ ማዕከላዊ ሲያባዙት እንጂ እኔ የግንቦት ሰባት ይባል ቀን እንጂ የሰው ግንቦት ሰባት አላውቅም ብዬ ምርመራ ተናግሬ ያለሁት አባት አረበኛ ቀደም ከፋ ድርጅት ወጣ መሆን አውቃለሁ መደራጀት ታላ መደራጅቱን ባላቅም እኛ በሰላማዊ ትግል ዝሞ በሚንቀሳ እንቅስቃሴ ለመስራት የነበረኝ ፍላጎት ከ97 ነው ጀምሮ ነው ብያለ። የይቅርታ ማመልከቻ ባያስገቡም በይቅርታ መፈታታቸውን የገለጹት መሬጌታ ወርቁ የታድሶ ስልጠና ከወሰዱበት ሰንዳፋ ወደ አዲስ አበባ ያመጧቸው የማረሚያ ቤት ኃላፊዎች በየቦታው እንደበተኗቸው በምሬት ያስረዳሉ። በአምስት ነው ሰንዳፋ የገባ ነው በስድስት ሰ ጀመርነ ወዲያው ማታወን ማሳደሩነ ትናንትና ዋለ። እንዲሁም በዚህ መጨረሻ ላይ ደግሞ የማይታወቅ እኛ ማመልከቻ ይቅርታ ብለን ያላስገባ ነውም መንግስት ራሱ ይቅርታ ብሏል በሚለው መንገድ በግላቸው ደግሞ ፊርማ መጣብን። ከዛ ፈርሙ ተባልነ። አማራጭ ያጣ ልንሞት እንፈርመን እንኳ ለመፈታት እንፈርም ብለን የወደነ ወጣነ። አይ ሞታችን ሙተናል አንፈርም ያሉ ደሞ በዛው ላይ ቀሩ። ስንወጣ ሶስት መኪና ከመጣ ነው ከ124 ሰው ልጥፈቱ ከታሰባችሁት ውስጥ ስለዚህ አንፈረመን በማለታቸው ይቀሩም አሉ። ከመቶ ሀያ አራት ሰው ዝዋይ ከመጣ ነው። ጋምቤላዎች ይበዛሉ። የተወሰኑ እኛ አማራዎች ያለን ከአንዷ መኪና ስንመጣ አንዷ መኪና ማልሞላንም። ሁለቱ መኪና እዛው ቀሩ። እዛው ሰንዳፋ ያስቀምጧቸው ቃሊቲ ያግባቸው ዝዋይ ወስዳቸው ይግደሏቸው አናቅም። ሁለቱ መኪና ማለት ያልፈረሙት ናቸው። እኛን ደግሞ እዛው ስንጠይቅ የኔ አይነት አስሮ ከቤታችን ጎጥቶ አመቶ አይናችን ጨልሞ ሰውነታችን ሽባ አድርጎ ቤተሰባችን በትኖ የሃይምሮ በሽታ ያበላቸው የገንዘብ ውድመት አድርሶ አንዶ መሳፈሪያ አይሰጥሙኝ መንግስት፣ ወላ ሰርቪስ አይሰጥሙኝ እንዴት ነው የሚያደርግ ያለው ብለን በምናገበት ሰዓት ቆይ ጠይቅ የልምጣና ኃላፊው ዳይሬክተር መሰለኝ የመጣው በዛ ወልም አለቀረ ፖሊሶች ይዘው አመጡ። በየስራው እያንጠባጥ የተወሰን ነው አስራ ምናም ብንሆን ነው አምቶ ሲጥሉን እኛ እንደ ኢትዮጵያነት ነው የምናምነው። ጥሩ ነው ጋምቤላዎች መጫናቸው፣ ጋምቤላዎች ማደሪያ መሰጠቱ ለእኛ አይከፋንም። ትግላችንም ለኢትዮጵያ ዝብ ለኢትዮጵያ ባንዲራ ለሀገራችን እንጂ ለግለሰብ ለአማራ፣ ወይም ለኦሮም ብለምታገል አይደለም። እነሱ ግን ደስ ቢለንም እነሱን አሳፈሩ፣ አመጧቸው፣ ማደሪያ ቦታ ተዘጋጀላቸው። እኛን አማራ የተባልነው ከሶስት ቦታ በታት ነው ከአማራ ክልል የመጣችሁትን በተለያየ ቦታ አንዳችን ግማሻ ተውን ነው ከመኪና ውረዱ ተባልን። ነው ያለውን ሁኔታ እንዴት ይገመገሙታል? እንግዲህ እንደ ኢትዮጵያ ሁኔታ ሳየው፣ እንደ ኢትዮጵያ ሁኔታ የመጀመሪያ ኒ ለኢትዮጵያ ሕዝብ ይቅርታ ለታራሚ ምሕረት ነበር የተባለው። አራቱ ሲሉ የአራቱ ፓርቲዎች የኢህአደግ አባል ድርጅቶች ሊቀመንበሮች ፓርቲዎች ነን ያሉ። ከዛም በኋላ ሁለተኛው ደግሞ መንግስት መጣ ደግሞ የህዝብን ይቅርታ አፈረሰና ለታራሚ ደግሞ ይቅርታ የሚል ደግሞ መጣ። ደግሞ ኢትዮጵያ እንግዲህ እስከዚህ ደርሳለች። እንግዲህ ገዥ ያልታወቀ ከገዥ ያልታወቀበት ቦታ ደርሳለች። ሁለተኛ ደረጃ ደግሞ አሁን ሲፈታ ብዙ አመታት የታሰሩ እንደገና ወደ ግንባር የቀራቸውን ሳይሆን የጨረሰ ነው። አንድ ቀን የቀረው እንኳን ናፈርም ተብሏል። ላቀው ሮቤን ባሊ ኦሮሞ ኦሮሚያ ላይ ላቀው ሮቤን አንድ ቀን ቀርቶ እሑድ ሊፈታ ቅዳሜ ፈርም ተብሏል። ጨርሶ የፍርድ ጊዜውን ጨርሶ ቅዳሜ ና ተብሏል። እንዴት እላያለን? ነገ እሑድ ሊፈታ እንዴት ዛሬ ጠይቃለሁ ብሏል። የይቅርታ ደብዳቤውን አልፈርምም አሉ እሳቸው። አዎ ስለዚህ የፈታው የጨረስነውን ነው። የጨረስነውን ደግሞ ግድ በየዛፉ መንግስት ቁሞ የሀገር ወረቀት አንድ ሺህ መንግስት ሰራተኛ እንዳለን አንድ ሺህ መንግስት መርሰኛ ወረቀት ፈርም የሚል በሳ ደርሷል። በይቅርታው አይደለም የተሰራው በጉልበት ከምንቆይ እንውጣ ነው። ጨርሰን የጨረሰውን ሰን ያወጣ እንጂ እንዳለ የአምስት ዓመት አለ የእድሜ ልክ አለ የአስራ አምስት ዓመት አለ የአስር ዓመት አለ የአስራ ሁለት ዓመት አለ የሰባት ዓመት አለ የስምንት ዓመት አለ ሽብር አሁን ማንፈታ አራት ዓመት ከአምስት ወር ያሉትን በቅርብ ጊዜ ያሰራቸውን አልፎ አልፎ ደግሞ አንዳንዶች የተወሰነ ሞከረ እንጂ ፍቹም ትክክል አይደለም እርስዎ ስንት ጊዜ ቀርቦት ነበር ስንት ዓመት ነበር የተፈረደበት እኔ አራት ዓመት ከአምስት ወር የሚቀረኝ አርባ ምናምን ቀን ነው የሚቀረኝ መጋቢት አስራ ሰባት ነው የምፈጠው ግን ምንም ማድረግ ስልማልችል በሩን ለመውጣት ስለፈለጉ ፈረምኩ በግድ ለወት ምን ተሰማዎት ስለተፈቱ አሁን በዚህ ምክንያት አሁን ባለው ሁኔታ በመውጣት ወት ከእስር ቤት እኔ የተሳማኝ ስሜት እስረኛው እንደተባለው አልተፈታም፣ አልተነካም። የኔ መፈታት ስሜት የለውም። ጨርሻ አለው ወንጀለኛ አይደለውም። ማንነት ጠያቂ ነኝ፣ ደንበር ጠያቂ ነኝ፣ ነጻነት ጠያቂ ነኝ፣ የሰላም ታጋይ ነኝ። ሽብር ተብዬ ተከስቻለሁ፣ ያለ ወንጀል ወንጀል ተብያለሁ። አሁን እንደገና ደግሞ ድጋሚ ወንጀል እንዳሰራ ተብዬ ደግሞ ፈርም ያለሁ እየተስፈራራው። ስለዚህ ደስታ የለኝም። እኔ ደስታ የሚኖረኝ ሁሉ እንደኔ የታሰረው ከነ በፊት የቆየው እንዴ ወያኔ ከገባ ጀምሮ እኮ ሀያ ምናምን አመታት ታስተርኳል። ያን መፈታት የሚገባው እኔ ጄኔራሎቹ እዛ አለ ቢፈቱ እኔ ብቆይ ደስታዬ ነበር። አልተፈቱም፣ እነሱ አልተፈቱም። እዛ ዝቅ ስል ደግሞ ፓይለቶች አሉ፣ ደግሞ በግንቦት ሰባት ተከሰሱ፣ አልተፈቱም። እንዲሁም በኦነግ ደግሞ የተከሰሰ በጣም የቆየ አለ፣ አልተፈታም። ስለዚህ ስሜቴ ጥሩ አይደለም። ይሄ ነገር ሁሉ ቢፈታ ኑሮ የተወሰነ ደስታ ሊሳማ የነበረ፣ አሁን ግን ደስተኛ አይደለም። በረንዳ ተደሰትኩ እንዳለ ጓደኞች የኢትዮጵያ ህል ሳስቦ ሲቀን ተደሰት ምን ደስታ አለው ደስታ የለው። ከጎንደር አካባቢ እንደመጡ የገለጹት ሌላው ታሳሪ ተመሳሳይ ሀሳብ አንጸባርቀዋል። የይቅርታ ደብዳቤውን አንፈርምም በማለታቸው ከእነርሱ የተነጠሉት ሰዎች ጉዳይ እንደሚያሳስባቸውም ገልጸዋል። ክሳቸው ተቋርጦና በይቅርታ እየተፈቱ ስላሉ ሰዎች ጉዳይ ከፌዴራል ጠቅላይ ዋና አቃቢ ሕግ መረጃ ለማግኘት እያደረግኩት ያለው ጥረት እስካሁን አልተሳካም። እንደተሳካም መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለወቅታዊ ዘገባዎቹ እናመሰግናለን። አድማጮች፣ የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በወቅታዊ ዝግጅቶች ላይ ወይም ርዕሶች ላይ ያተኮረው ቅንብራችን ይቀጥላል። አስተናጋጆች አሉላ ከበደና አዲሱ አበበንን። ሁለተኛውን አጋማሽ እሱንማ ከጀመርን ቆየን። ለማንኛውም ወደ ትንታኔ እናልፋለን። የጠቅላይ ሚኒስትር ኃይለማርያም ደሳለኝ የሥልጣን መልቀቂያ ጥያቄ ጉዳይ ነው ትኩረቱ። ይህ የመልቀቂያ ጥያቄ በሀገሪቱ የተፈጠረውን የፖለቲካ አለመረጋጋት ይዞታ ለማሻሻል የሚያመጣው ለውጥ ይኖር የሆነ የሚል ጥያቄ አንስታ ጽዮን ግርማ የሕግ ባለሙያዎችንና የፖለቲካ አጥንታኞችን አነጋግራ ተከታዩን ይዛ ቀርባለች። በአዲስ አበባ ዩኒቨርሲቲ የሕግ መምህር ለሆኑት አቶ ምልጌታ አረጋዊ የጠቅላይ ሚኒስትሩ ከስልጣን የመልቀቅ ጥያቄ አቀራረብ በአንድ የፓርላሜንታዊ ስርዓት ለሚተዳደር አገር ትክክለኛ አካሄድ ነው ወይ ስል ጠይቅያቸው ነበር። ጠቅላይ ሚኒስትር ስርዓት ውስጥ ጠቅላይ ሚኒስትሩ ስራዬን በፈቃዴ የለቅቃለሁ ብሎ የመልቀቂያ ድብዳቤውን ማቅረብ ያለበት ለፓርላማ ነው። ምክንያቱም ፓርላማ ነው መጨረሻ ላይ ጠቅላይ ሚኒስተሩን ጠቅላይ ሚኒስትር አድርጎ የሚመርጠው እና የሚሾመው ስለዚህ የጠቅላይ ሚኒስትሩ ተጠሪነት በህገ መንግስት መሰረት ለፓርላማ እንጂ ለፓርቲ አ ጠቅላይ ሚኒስትሩ ምንድነው የሚሉት? የስራ መልቀቂያ ድብዳቤያቸውን ለኢህአዴግ ምክር ቤት አቅርበዋል። ምክር ቤቱ እና አይተው አልወሰነ ሶ ምክር ቤቱ አይቶ ይወሰናል። ከዛ በኋላ ወደ ፓርላማ ቀርቦ ፓርላማ ይወስናል ነው የተባለው። አሁን እዚህ ጋር ግልጽ ያልሆነው ለምንድን ነው ጠቅላይ ሚኒስትሩ ምክር ቤቱ አይቶ ጉዳያቸው እስኪወስን ድረስ ያልጠበቁት? ለምንድን ነው የስራ መልቀቂያ ደብዳቤያቸውን ደብዳቤ ማቅረባቸውን በኢትዮጵያ ህዝብ መናገር የፈለጉት ለምን? አንደኛውን ምክር ቤቱ ከወሰነ በኋላ ወደ ፓርላማ ቀርበው ጉዳያቸው ፓርላማ ወዲያውኑ ተሰብስበው አይቶ ወዲያውኑ ጥያቄያቸውን ተቀብለው ሌላ ጠቅላይ ሚኒስትር ወዲያው ነው መርጦ የተረጋጋ አይነት ችግግር እንዲኖር ማድረግ ለምን አልተሞከረም የሚለው ጥያቄ ግልጽ አይደለም። ሌላው ግልጽ ያልሆነ ምንድነው? ጠቅላይ ሚኒስትሩ መጠቂያ ከብዳለሁ ግን ሌላ ጠቅላይ ሚኒስትር እስኪሾም ድረስ እኔ ስራ ላይ ቆያለሁ። አሁንም ቢሆን የኢህአደግ ምክር ቤት ይሁን ፓርላማ ቶሎ ብሎ በፍጥነት ዛሬ የሆኑ ማለት ነው ተሰብስበው ለምን ጠቅላይ ሚኒስትር መምረጥ እንዳልቻሉ ግልጽ ምክንያቱም የስልጣን ክፍተት መኖር የለበትም። እንኳን ችግር ያለበት ሀገር በጣም ሰላማዊ የሆነ ሀገርም የስልጣን ክፍተት መኖር የለበትም። ኖርማል። ምክንያቱም እሳቸው የዲፌንስ ፎርሱ ኮማንደር ኢን ቺፍ ናቸው፣ ዋና ጠቅላይ ጦር አዛዥ ናቸው። አንድ ችግር ቢሰጠር አስተማማኝ መሪ መኖር አለበት። አቶ ምልጌታ፣ ይሄ ይሄ ክፍተት ለምሳሌ ጠቅላይ ሚኒስትሩ እስከሚመረጥ ድረስ ስልጣን ላይ ቆያለሁ እያሉ ነው። ማለት ስልጣን ላይ መኖራቸውን እየተናገሩ ነው። ምርጫ እስከሚደረግ ድረስ ይሄ ክፍተት ምን ሊፈጠር ይችላል የሚለውን ነገር የሚያመላክተው ነገር አለ። አዎ፣ ምክንያቱም መሪው ማን እንደሆነ መታወቅ እቻላለን። እሳቸውን መሪ አይደለሁም እያሉ ነው። መሪነትም በፈቃዴ ለቅቅ ያለሁ እያሉ ነው። ሌላ ጠቅላይ ሚኒስትር ሲመጣ ብቻ ነው የምቆየው። ሰው እራሳቸው ወደ ጊዜያዊነት ቀይረዋ። ማለት ሰው ይሄ ለሚሰማው ሰው መሪ አለን ብለሽ ሙሉ በሙሉ አሽሞተሽ ተዋሪበት ሰዓት አይደለም። ምክንያቱም ፓርላሜንታዊ ስርአት ስለሆነ ወዲያውኑ አዲስ መሪ መተካት ነበረበት። አዲስ ጠቅላይ ሚኒስትር መመረጥ መቻል ነበረበት። ለምንድን ነው ፓርላማ ተሰብስቦ ሌላ ጠቅላይ ሚኒስትር መምረጥ አልቻለ? ለምንድን ነው የኢህአደግ ምክር ቤት ተሰብስቦ የሳቸውን የስራ መልቀቅ መልቀቂያ ጥያቄ ተቀብለው ሌላ የኢህአደግ ባሪ ለምን መምረጥ አልቻለ? ዛሬ ሆኖ ማለት ነው እና ያ ምን ይሰጥሻል? ምንድን ነው ያልገባን ነገር አለ ማናቀር ነገር አለ ምን እየሆነ ነው ምን እየተደረገ ነው ብለሽ እንድታስብ እስከሚያደርግሽ። እንደሱ አይነት ሀሳብ ደግሞ ባለው ቀውስ ላይ ያለ መረጋጋት ሊፈጠር ስለሚችል እንደዛ እንዲሆን አትፈልጊም። የሚመረጥ ነገር አይደለም። ስልጣኑን ወታደራዊ መንግስቱ የመቆጣጠር አዝማሚያ ሊኖር ይችላል ወይስ፣ ለዛ እድል የሚፈጥር ክፍተት ሊሆን ይችላል። ሊሆን ይችላል፣ ሊያጋጥም ይችላል። አሁን እዚህ ከተማዎች እየተወራ ያለው አስቸኳይ ጊዜ አዋጅ እንዲታወጅ ይችላል የሚል ነገር አለ። አሁን አስቸኳይ ጊዜ አዋጅ ማንም ያውጀው ለምሳሌ ጠቅላይ ሚኒስትሩ ከስራ በፈቃደ ቀለ ብለዋል። ኦፍ ኮርስ ተቀባይነት አግኝቶ የመጨረሻ ውሳኔ አልተወሰነም፣ ግን ስተግዛዋጅ መታወጅ ካለበት ማን ነው የሚያወጀው? ምክንያቱም ጠቅላይ ሚኒስትሩ ከወረዱ ካቢኔያቸውን ፈተና ላይ ያለው ማለት ነው። ጠቅላይ ሚኒስትር የሌለው ካቢኔ ነው የሚሆነው። ወርዳለሁ ካሉ በኋላ የሚያውጁት ስቴት ኦፍ ኢመርጀንሲ ነው የሚሆነው ማለት ነው። ያ ደግሞ መተማመንን አይፈቅድም። ሰው እነዚህ ክፍተቶች ለምን እንዲኖሩ ተፈለገ የሚለው አንዳንድ ነገር እንድታስብ ያረግሻል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲመጡ ወደ ስልጣን ሲመጡ ካቢኔያቸውን አዋቅረዋል። እሳቸው ከስልጣን ሲለቁ የዚህ የካቢኔ እጣ ፋንታ ምንድን ነው የሚሆነው? አውቶማቲካሊ እሳቸው ሲወርዱ ካቢኔያቸውን ስራን ያቆማል። ምክንያቱም ካቢኔ ተጠሪነቱ ለጠቅላይ ሚኒስትሩ ነው። ስለዚህ ጠቅላይ ሚኒስትሩ ሲያቆሙ፣ ሌላ ጠቅላይ ሚኒስትር መጥቶ የራሱ ካቢኔ ነው የሚ ወይም የነበረው ካቢኔ የኔን ካሚኔ ይሆናል ብሎ እንደገና አቅርቦ ፓርላማ ያጸድቅለታል ማለት ነው። በብሪታንያ የኪል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ ውሳኔው በህዝብ ግፊት የመጣ ሊሆን እንደሚችል ገልጸው፣ ወደፊት የሚመጣው ለውጥ ህዝብ በሚፈልገው መንገድ ሊሆን እንደማይችል ጥርጣሬያቸውን ይጠቁማሉ። በፓርላመንት ዲሞክራሲ ገዢው ፓርቲ መሪ የሀገሪቱ ጠቅላይ ሚኒስትር ይሆናል፣ ኦልሞስት በሁሉም ኮንቴክስት። ስለዚህ ዋናው ጥያቄ የጠቅላይ ሚኒስትርነቱን ቦታ የሚይዘው ማነው ነው። ለስታተስ ኮ ላለው ስርዓት አመቺና ተመራጭ የሆነ ሰው ነው ወይንስ የህዝብ ድጋፍ ያለው ልጅት መስ ያለው ግለሰብ ነው ነው? እንግዲህ እዛ ጋር ግልጽ ያልሆኑ መንግስት ብቻ ግልጽ ሊያደርጋቸው የሚችላቸው የማናቃቸው ፋክቶች አሉ። ከምናያቸው ነገሮች ተነስተን ልንድ የምንችለው ግን በተወሰነ ደረጃ ህዝቡ ሲያደርገው የነበረው ግፊት መንግስት ከዚህ በፊት እንደሚያደርገው ችላ ሊለው የሚችለው አይደለም። በተወሰነ ደረጃ ነገሮችን መለወጥ ይፈልጋሉ። ይሄ ለውጥ ግን ህዝቡ የሚፈልገው መልኩ ራቅ ያለ ስር የሰደደ የሚሆን አይመስልም። አሁን እንደምናየው ማለት ነው ግን እኔ ማየው የዛው ህዝቡ ውስጥ ጠይቃቸው የነበራቸው ለውጦችን በተወሰነ ደረጃ መንግስት ተግባራዊ ከማድረግ አንጻር በሴም ታይም ደግሞ ይህንን ተግባራዊ የሚያደርጉት ለነሱ በሚያመቻቸው አይነት መልኩ እንደሆነ ነው እያያለሁት። ሌላው የጠቅላይ ሚኒስትሩ መግለጫ ክፍተት ይፈጥራል። ያ ክፍተት ደግሞ ምናልባት ወደ አስቸኳይ ጊዜ አዋጅ የመውሰድና ወታደራዊ መንግስት የማቋቋም የሚል አስተያየት የሚሰጡ አሉ ወደዛ ላይ ያመራ ይችላል የሚል ከህግ አንጻር እንደሱ አይነት ክፍተት አለው። የአስቸኳይ ጊዜ አዋጅ ሊታወጅ የሚችልበት ህገመንግስቱ የሚያስቀምጣቸው የአለም አቀፍ ህግም የሚያስቀምጣቸው ግልጽ የሆኑ መስፈርቶች አሉ። አንድ ሀገር እንደ ሀገር የመቀጠል በጣም ጥያቄ ውስጥ የሚያስገባ ችግር፣ ፖለቲካዊ ችግር ሲፈጠር ብቻ ነው። ይህ እንግዲህ ስታንዳርዱ በጣም ትልቅ ነው፣ ደረጃው በጣም ትልቅ ነው ወደ አስቸኳይ ጊዜ አዋጅ ለመሄድ በአሁኑ ጊዜ ምንም የአስቸኳይ ጊዜ አዋጅን ህጋዊ ወይም ህገ መንግስታዊ ሊያደርግ የሚችል ነባራዊ ሁኔታ የለም። የኢትዮጵያን የፖለቲካ ሁኔታ በቅርብ የሚከታተለውና በፌስቡክ ገጹ ላይ የተቃውሞ እንቅስቃሴዎችን በማስተባበር የሚታወቀው የኦሮሚያ ሚዲያ ኔትወርክ አቶ ጀዋር መሐመድ የስልጣን መልቀቂያ ጥያቄው በኢትዮጵያ ሁኔታዎች የመጨረሻ ደረጃ ላይ መድረሳቸውን ማሳያ ነው ብሎታል። ጠቅላይ ሚኒስትሩ ዛሬ ስልጣን መልቀቅ የህዝቡ ተቃውሞ ከአቅም በላይ ሆኖ የኢህአዴግን ስርዓት በጣም እየተፈታተነው ነው መሆኑን እና ጠቅላይ ሚኒስትሩ ደግሞ እንደ ፓርቲ ቸርማንም ሆነ እንደ ጠቅላይ ሚኒስትር የፖለቲካ ቀውሱን ማረጋጋት ባለመቻሉ ፓርቲው እሱን ከስልጣን ለማውረድ እንደተገደደ ነው የሚያሳየን። ይህ ወደ ኢትዮጵያ ወደ ዲሞክራሲ ለምታደርገው ለውጥ በጣም አስፈላጊ ነጥብ ነው፣ በአግባቡ ከተጠቀምንበት፣ በአግባቡ ከተጠቀሙበት፣ ይህ ማለት የዲሞክራሲ ለውጡን ለመምራት የሚችል ትራንዚሽን ነው። ከኢህአዴግ ወደ ዲሞክራሲያዊ መንግስት ለሚደረገው ሽግግር ያንን ሽግግር ማኔጅ ማድረግ የሚችል በህዝብም ተቀባይነት ያለው ልምድም ያለው ሰው የሚያመጡ ከሆነ በተለይ በፍጥነት ከተቃዋሚዎች ጋር በመወያየት ቀነ ቀጠሮ በመያዝ በምርጫ ተካሂዶ ወደ አዲስ ግብ መንግስት የሚካሄድበት የብሔራዊ እርቅ የሚወርድበትን መንገድ ሊቀይስ የሚችል ሰው ከተመረጠ ጥሩ እድል ያለው ይመስለኛል። እንግዲህ ህዝባችን ለረጅም ጊዜ በሰላም ዲሞክራሲ እና ነጻነት እንዲመጣ ከፍተኛ ትግል ተካሂዷል። የዛሬው ቀን የሚቀጥሉት ቀናት ለዚህ ህልም ብዙዎች ለሰውበት ህልም በጣም ወሳኝ ናቸው። ይህ ማለት አሁን ባለንበት ሁኔታ ከህዝቡ የሚጠበቀው ከፍተኛ ትዕግስት፣ ከፍተኛ ነገሮችን የማርገብና በቅርበት የመከታተል ሁኔታ ነው የሚያስፈልገው። እንዲህ አይነት ጊዜዎች ብዙ ጊዜ ለግጭትና ለብጥብጥ ሊፈጥሩ ስለሚችሉ ህዝባችን ያን እንዲህ ማለት መቻል አለበት። እንደሚታወቀው መንግስት በጣም ተዳክሟል። ኢትዮጵያ ውስጥ ከእንግዲህ አምባገነናዊ ስርዓትን አፍርሷል። የሀገራችን ህዝብ የሚያስፈልገው በቀበሌው፣ በወረዳው፣ በከተማው ሰላምን የማስፈን የማረጋጋት፣ በተለይ የብሔር፣ የጎሳ፣ የሃይማኖት ግጭት እንዳይመጣ፣ ምንም አይነት የግለሰቦች ንብረት እንዳይነካ፣ በየከተማው ህዝባችን መረባረብ መቻል አለበት መመካከር መቻል አለበት። ሽማግሌዎችን ማዳመጥ አለባቸው። በተለይ ወጣቶች፣ ቄሮዎች ይህን ስርዓት በማዳከም ደረጃ ከፍተኛ ሚና ተጫውተዋል። አሁን የእነሱ ሚና አዲስ ስርዓት የመገንባት ስራ ነው። አዲስ ስርዓት ለመገንባት ደግሞ መረጋጋት፣ ሰላም በጣም በጣም በጣም አስፈላጊ ነው። ከወታደሮው ጋር መጋጨት የለባቸውም። ከፖሊስ ጋር እጅና ጓንት ወደ መሄድ መቻል አለባቸው። ቂም ካሉ ከዚህ በፊት ጊዜው ቂም የምንበቃቀልበት ጊዜ አይደለም፣ የምንጋጭበት ጊዜ አይደለም። ጊዜው አሁን እንደምንም ብለን ተረባርበን ለሁላችንም የሆነ አዲስ ስርዓት ለመገንባት አስፈላጊ ስለሆነ ጥሪዬን ለኢትዮጵያ ሕዝብ በሙሉ የማስተላልፈው ተረጋጉ፣ ወደ ግጭት አትግቡ፣ ሀገራችሁን ጠብቁ፣ ሰላማችሁን ጠብቁ። አዲስ ጊዜ ላይ እየደረስን ነው ነው የምለው። አማኒ አፍሪካ ለተባለ የምርምር ተቋም በአፍሪካ ጉዳዮች ላይ ተመራማሪ የሆነና የፕሮግራም ዳይሬክተሩን አቶ ሀሌሎ ያሉ ሌንም አነጋግሬው ነበር። ከባዱ ጊዜ ከዚህ በኋላ ያለው እንደሆነ ይናገራል። ሁለት ነገሮች ናቸው በዋነኝነት ከዚህ በኋላ ያለው አቅጣጫ ምን ሊመስል የሚለውን ነገር የሚወስነው ብዬ አስባለሁ። የመጀመሪያው ማን ነው እሳቸውን የሚተካው ነው እና ይህ እሳቸውን የሚተካው ሰው ደግሞ ትልቅ ታስኮች ይጠበቁበታል። ሁለት ነገሮች ማለት ነው። የመጀመሪያው ይህ እሳቸውን የሚተካ ሰው ሀገሪቱ እዚህ ችግር ውስጥ የገባችው ህዝቡ ጥያቄ ስላለው ነው። ስለዚህ ይህንን ጥያቄ ለመመለስ ዝግጁ የሆነ ሰው ነው ወይ ነው። እነዚህ ጥያቄዎች ደግሞ በጣም ብዙ ናቸው። ሀገሪቱን ዲሞክራታይዝ የማድረግ እስረኞችን፣ አሁን የሚያስጠርቀቁ እስረኞች አሉ እነሱን የመልቀቅ እና በዋነኝነት ደግሞ ትልቁ አንደኛው ከባድ ፈተና ሁነው የሚጠብቃቸው የማስበው አዲስ ጠቅላይ ሚኒስትር የመጣውን የዚህ ሁሉ ምንጭ ከሆኑ ነገሮች መካከል አንዱ ኢትዮጵያ ውስጥ ያለው የደህንነት ተቋም ባለው የብሔር ተዋጽኦና ስብጥር እንዲሁም ደግሞ ባለው ተቋማዊ ባህል የተነሳ ከፍተኛ ትችትን እያስተናገደ ያለ ተቋም ነው። በብዙዎቹ እይታም ደግሞ በፖለቲካ ስርዓቱ ላይ ላላቸው ቅሬታ እና በስርዓት ውስጥ ላለው ትልቅ ቅራኔ መሰረትና ምንጩ በእነዚህ ደህንነት ተቋማቶች ውስጥ ያለ የብሔር ስብጥር ችግርና የዲሞክራሲያዊ ባህል አለመኖር ወይም ደግሞ ማለት ለሲቪል መንግስት ያለመገዛት፣ ሲቪል መንግስት የበላይነትን ያለመቀበል፣ እንዲሁም የሰብአዊ መብትን ያለማክበር ችግሮች አሉና እነህን ተቋም ለመለወጥ ምን ያህል ዝግጅነት አለው ህዝቡን ሰምቶ አዲስ የመጣው ጠቅላይ ሚኒስትር ነው። ይሄ ትልቁ ቻሌንጅ ነው። መዋቅር ውስጥ ብቻ ነው እያሰብን ያለ ነው። እንግዲህ ኢህአዴግ ላይ የቆየ ብለን ነው የምናስበው። በኢህአዴግ ውስጥ ያሉ ፓርቲዎች ፓርቲዎ ያህል ጠንካራ ህብረትና አንድነትን መፍጠር ይችላል፣ ምን ያህል ተቀባይነትን ሊያገኝ ይችላል የሚለው እነዚህ ሁለቱ ነገሮች በጣም ወሳኝነት አለገራላቸው። የመጀመሪያው የህዝቡን ጥያቄ ተቀብሎ ህዝባዊ ጥያቄ ለመተግበር ምን ያህል ዝግጁነትና ቁርጠኝነት እና ብቃት አለው አዲሱ ጠቅላይ ሚኒስትር። ሁለተኛው ደግሞ በፓርቲው ውስጥ ከፓርቲውን ባሻገር ደግሞ ከፓርቲው ውጭ ያሉ ሀገራዊ ተቋማት አሉ፣ መከላከያ ደህንነትን የመሰሉ ተቋማት። እነዚህ ተቋማት ላይ ምን ያህል የአላማ አንድነት እና መንግስት የሆነ ዓላማን የመቅረጽ እና የማስፈጸም ቃት ይኖረዋል የሚለው በሁለቱ ነገር ላይ ይወሰናል ብዬ ነው የማስበው። የአይሆናው ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው በበኩላቸው ውሳኔውን በሁለት ከፍለው ይመለከቱታል። ዛሬ የሰማነው ዜና በጣም ትልቅ ዜና ነው። የጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን መልቀቅ የሚያሳየን ነገር አንደኛ ማዕከላዊ መንግስት በሀገሪቱ በሙሉ ጸጥታና ሰላም አስከብሮ መቀጠል እንዳቃተው እና ከኢህአዴግ ስራ አስፈጻሚ ኮሚቴ በኋላ ተላለፉ የተባሉት የማሻሻያ እርምጃዎች እና ውሳኔዎች መፈጸም እንዳቃታቸው ነው። ከዚህ በኋላ እኔ ሁለት ሴናሪዮ ይታየኛል። አንደኛ የኢትዮጵያ መንግስት ከዚህ በኋላ ሁሉንም ተቃዋሚ ፓርቲ መሪዎችን በሀገር ውስጥም ከሀገር ውጭ ያሉትንም በአንድነት የተደራጁትንም በዘውግ ፖለቲካ የሚንቀሳቀሱትንም ጠርቶ በሀገሪቱ ጉዳይ ላይ የሚደረግ የፖለቲካ ሽግግር ጊዜ እንዴት መደረግ እና መደራጀት እንዳለበት ለመወያየትና እቅድ ለመንደፍ ፈቃደኝነቱን አሳይቶ ወደዛ አቅጣጫ መሄድ ይችላል። ይህ አንዱ ሴናሪዮ ነው። ሌላ ሴናሪዮ ምንድን ነው? የጦር ኃይሉን የደህንነት ተቋሙን በመጠቀም እና አሁንም ኢህአዴግ ብቻውን እንደ ግንባር እና መሪ ድርጅቱ ህወሀት ደግሞ እንደ ፖለቲካ ፓርቲ ኢትዮጵያን ብሔራዊ ቀውስ እፈታለሁ ብሎ በቀጠለበት መንገድ አሁንም መራመድ ነው። እኔ ሁለተኛው አማራጭ የሚያስኬዳቸው አይመስለኝም። ስለዚህ ለራሳቸውም፣ ለፓርቲውም ደህንነት፣ ለግንባሩም ደህንነት፣ ለሀገር ሰላምና ደህንነትም ኢትዮጵያ ወደ ተፋጠነ የፖለቲካ ሽግግር ስርዓት መሄድ የሚገባት ይመስለኛል። አለበለዚያ የህዝቡ አደጋ ላይ የሚጋለጥ ይመስለኛል ሲሆን በአጠቃላይ ያነጋገርኳቸው ባለሙያዎች በአሁኑ ሰዓት ሁኔታዎች በየሰዓቱ እየተቀያየሩ በመሆናቸው የሚመጣውን ለመገመት አስቸጋሪ መሆኑን ጭምርም ተነግረዋል። ለአሜሪካ ድምጽ፣ ጽዮን ግርማ፣ ዋሽንግተን ዲሲ ብዙ መልስ የሚሹ ጥያቄዎች መኖራቸውን ነው። በርከት ካሉት ተከታታይ ቅንብሮች አድማጮች የሰማችሁት። ታዲያ በወቅታዊ የኢትዮጵያ ጉዳዮች ዙሪያ መዘገባችን እንቀጥላለን። አዲሱ ሰሞኑን እንግዲህ የሚበልጠውን ዛሬ ዝግጅታችን እንደሆነ ሁሉ የሚመጡ ለውጦችን ሁኔታዎችን ከተለያዩ አቅጣጫ ለማየት እንሞክራለን። ትኩረታችን ሄው ነው የሚመስለው። አዎ ቀደም ሲል የጽውን እንግዶች እንዳሉት ነው ነገሩ። አቅጣጫ ገና አልያዝም። ይሄ ፍሉድ የሚሉት የገበቴ ኋት አቃለ ፈሳሽ ዲ የሚለ አረጋምና በየቀኑ ይለዋወጣል። እኛም እየተከታተል እናቀርባለን ማለት ነው። እንግዲህ ስራችን እንሰራለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች ለምሽቶ ያዘጋጀውን በዚህ ላይ ያበቃ። ነገ ከምሽቱ ሶስት ሰዓት ላይ እንመልሳለን። ያስተናገድናችሁ አዲሱ አበበና አሉላ ከበደ። ደህና ደህና። Thank you.